ሰላም ጤና ስትልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል የዕሮብ ምሽት ታኅሣሥ 19 2015 ዓ ም የጋቢና ቤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል ከአሁን ሰዓት ጀምሮ ከእኛ ጋር ከቆያችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ ሶስት ዓመት በታች ቱርዱቄፕ የሚባል ጨዋታ ላይ ሁለተኛውን የጨረስ፣ እዛ ቀጥታ ወደ ግብጽ ሄድን። ብሄራዊ ቡድን ወክዬ ለአፍሪካ ሻምፒዮን እዛ ላይ ያው ውጤት አልመጣም ወድቄ ነበረ። ኢትዮጵያዊው ብስክሌተኛ ኪያ ጀማል ተቀማጭነቱን በስፔን ላደረገው ኤጁኬሽን ፈርስት ለተባለ የአሜሪካ የብስክሌት ቡድን ጋር ተፈራርሟል። በዚህ ጉዳይ በምሽቱ ዘገባ ይኖረናል። በሌላ በኩል ደግሞ ከፍተኛ የትምህርት ተቋማት ውስጥ ያለው የመማከርት ሁኔታ ምን ይመስላል ስንል የተማሪዎችን አስተያየት ለመስማት በስልክ መስመራችን ላይ ሁለት ተማሪዎችን በእንግድነት ይዘናል። ከነሱ ጋር የምናደርገው ውይይት የምሽቱን አብይ ሰዓት የሚወስድ ይሆናል። ደንገር ደግሞ መሰናዶን የመራው ኤልያስ አማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች እንዲሁም ደግሞ አዘጋጆች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ተማሪዎች ወደ ከፍተኛ የትምህርት ተቋማት ሲገቡ እጅግ ብዙ ነገሮች ግርታን ይፈጥሩባቸዋል። ከቤተሰብ መነጠል፣ ፍርሃት፣ ትምህርት ኮርሶችን ወይም ደግሞ የተለያዩ ኮርሶችን ለውጥ ማድረግ መፈለግ፣ የመኝታና ሌሎች ነገሮችም አካባቢና ለማወቅ ጨምሮ የተለያዩ ጉዳዮች ግርታ ውስጥና ግራ መጋባት ውስጥ ይከቷቸዋል። እነዚህን ፍላጎቶች ታዲያ ለማሟላትና ለነዚህ ጉዳዮች ምላሽ ለመስጠት የተለያዩ የከፍተኛ የትምህርት ተቋማት መማክርቶችን የተማሪ ተማማክርቶችን የትምህርት ቤት ፖሊሶችንና የዶርሚተሪ ኃላፊዎችን ይመድባሉ። ይሁንና ተማሪዎች በተለይም ደግሞ የትምህርት መማክርቶችን እንዴት ያገኛሉ? ከነሱስ ጋር ያላቸው ግንኙነትና ተሞክሮ ምን ይመስላል ስንል ሁለት የድላ ዩኒቨርሲቲ ተማሪዎችን በእንግድነት ጋብዘናል። የመጀመሪያዋ እንግዳችን የአብስራ ላይኩን ትባላለች። ዘንድሮ ነው የተመረቀችው። 2014 ዓም ላይ ከድላ ዩኒቨርሲቲ ተመረቃለች። ሁለተኛዋ እንግዳችን ደግሞ ቤተማርያም አይተ ነው ትባላለች። ሶስተኛ አመት የዲላ ዩኒቨርሲቲ የስነልቦና ተማሪነት። የአብስራ በመጀመሪያ በቅድሚያ ከአብስራ ልጀምር። የአብስራ ጤና አስጠለኝ እንደምን አመሸሽ? እግዚአብሔር ይመስገን እንዴት አመሻችሁ? ሰላም አምሽተናል። ቤተ ማርያም አንቺስ እንደምን አመሸሽ? እኛም ደህናነን እጅግ አብዝቼ ነው ሁለታችሁም ስለተገኛችሁ የማመሰግነው። እንግዲህ ወደ ውይይቱ ነው የማልፈው። የመጀመሪያ ወደ ዩኒቨርሲቲ ስትገቡ የነበረው አቀባበል ምን ይመስላል? ከዩኒቨርሲቲ የጠበቃችሁ ከዶርም ሊሆን ይችላል፣ በተለይም ደግሞ ከተማሪ መማክርትና ከተለያዩ ክለቦች የነበረው ምላሽ ምን ይመስላል? ከታላቅ ልጀምር። ያብስራ አንድ አመትም ቢሆን ትበልጫታለሽ። እውነት ነው። መጀመሪያ ዩኒቨርሲቲ ጆይን ስናደርግ በሁለት ሺ አስር ነው ዩኒቨርሲቲ ጆይን ያደረግኩት። ዩኒቨርሲቲ ጆይን ስናደርግ ምን አይነት ነገር ነበረ? ዌልካም ፕሮግራሞች ነበሩ። በእርግጥ ዌልካሞቹ የሚቀበሉን እንዴት እንኳን ደህና መጣች ብለው ፍሬሽ ተማሪዎችን ዌልካም የሚሉ የተለያዩ የክበብ አባላት ነበሩ። የቻሪቲ ክበብ አባላት ከዲላ ዩኒቨርሲቲ ጋር በመተባበር የዌልካም ፕሮግራም ነበረ። ግን ያው እንደ መጀመሪያ ፍሬሽ ተማሪ ስንሆን ያው መደናገጡም አለ ይህንን ቦታ አለማወቅም እና የተያያዙ ነገሮች ከመኖሩ የተነሳ ትንሽ ግሪል ነበረ። ግን እንደዚህም እንደዛም ተብሎ በተለያዩ በቮለንተሪ ተማሪዎች ትብብር ሌላ ዩኒቨርሲቲ እንጆይ ማድረግ ይችለናል ማለት ነው። እና የመጀመሪያ ላይ የነበረው ነገር የተለያዩ ክበባቶች በስነስርት ሲቀበል የመቀበል አይነት ሁኔታ ነበረ። ያን ያህል እንዳሁኑ የጠነከረ ነው ብዬ አላስብም። አንቺን የተቀበለሽ ማለት ነው። እሺ እሺ። ቤተ ማርያምስ አንቺ ተሞክሮ ምን ይመስላል? ለምሳሌ አንቺ የትምህርት ቤት የዶርምተሪ ኃላፊዎችንም ሆነ የተማሪ መማክርቶችንም የምተዋወቅ እድሉ ነበርሽ ወይ? መጀመሪያ ላይ የነበራችሁ አቀባበል እንዴት ነበር ሽ ሰንትናለሁ እኔ ሁለት ሺህ አስራ ሶስት ሰኔ ላይ ነበረ ወደ ዲላ ዩኒቨርስቲ ገባ ነው ከዛኔ ዜናዋ ብዙ ክበባት እየተቀበሉ ነበረ። እንዳለች ሻ ቻሪቶች ነበሩ። በዛ ሰዓት ደግሞ ዜሮፕላኑ መቀበል ጀምሮ ስለነበረ እኛ እንዳጋጣሚ ነው የተቀበሉ የዜሮፕላን አባላት ነበሩ። በጣም ደስ የሚል መስተንግዶ ነበር ያደረጉልን። ሻንጣችን ሚኒስትር አስገቡልን። ግን ከተማሪ ለመኮትዛር ምን የተለኝ ግድሎ አልነበረም ያን ያህል ከመመዝገብና que te han picado a እሺ እንደው እንደ ተማሪ ምናልባት ያብስራ ሁለታችሁም የዜሮ ፕላን አባል ናችሁ። ግን ዜሮ ፕላን ብዙ ትምህርት ቤቶች ውስጥ ወይም ብዙ ከፍተኛ ትምህርት ተቋማት ውስጥ ያለ አይደለም። እንዲሁም ደግሞ ሁሉም ተማሪ የዜሮ ፕላን በዲኬት ዜሮ ፕላንን ለማስረዳት ያህል በዲኬት ኢትዮጵያ አማካኝነት በዲላ ዩኒቨርሲቲ ውስጥ ያለ የሴቶች ቡድን ነው የስለ ስነ ተዋልዶ ስለ ትምህርት እንዲሁም ደግሞ የተለያዩ ጉዳዮች ላይ ሴቶች የሚረዳዱበት ለመስጠት ራሳቸውን የሚያበቁበት ቡድን ነው። እናንተ እንደ አጋጣሚ ሆኖ ሁለታችሁም እዛ ቡድን ውስጥ የመሳተፍ እድል አጋጥሟቸዋል። ግን ሁሉም ተማሪ እንደዛ አይነት መሰል ቡድኖች ውስጥ ይገባል ማለት አይደለም እና እንደው ተማሪዎች ዩኒቨርሲቲ ሲገቡ ግር የሚሏቸው ነገሮች ምንድን ናቸው? ከቤተሰብ መራቅ ጀምሮ የተለያዩ ነገሮች እንዳሉ እናምናለን። ና እስቲ ያብስራ፣ ያንቺ ተሞክሮ ወይም ደግሞ የጓደኞች ተሞክሮ ምን ይመስላል? አዎ፣ እንዳልሽው በእኛ ዩኒቨርሲቲ ውስጥ ኦፖርቹኒቲን አግኝተን የዜሮ ፕላን አወቃቀር ስለነበረ ያን ያህል ችግር ላይኖር ላይሆን ይችላል። ግን ፐርሰናሊ ኖርማሊ ስትገቢ ያለው ከቤተሰብ ርቀሽ የምትገቢው ከሳይኮሎጂካሊም ፋይናንሻሊም ምንም ነገርም ከጋይዳንስ የለሽም ማለት ጋይድም ያደርግሽ የለም። ነገር ግን የተለያዩ ትምህርት ተቋማት ፕሮክተር አዘጋጅተዋል። ፕሮክተሮች፣ መማክርቶች አሉ። ግን ምንድነው ችግሩ? መማክርቶቹ ያን ያህል ከተማሪዎች ጋር ሪሌሽንሽፕ የላቸውም። ሶ ማንኛውም ፍሬሽ ተማሪ አንድ ትምህርት ቤት ወይም አንድ ዩኒቨርሲቲ ጆይን ሲያደርግ ግራ ነው የሚገባው። ከመጀመሪያ ከሻንጣሽ ስኔደሽ እዛ ከወረደሽበት ሰዓት ጀምሮ ወዴት መሄድ እንዳለብሽ፣ የቱ ጋ እንደሆነ፣ የሴቶች ዶርም፣ ሴቶች እዛ ውስጥ ዶርም ገብተሽ እንዴት እንደምትኖሪ ኤቭሪቲንግ፣ ጋይዳንስ ያስፈልግሻል። ያንን የሚሰጡት ተቋማቶች እንደ አንድ ተቋም ያንን ነገር ዲቨሎፕ ያደረጉ አይመስለኝም። ምክንያቱም ተማሪ አንድ ተማሪ የዩኒቨርሲቲ ጆይን አድርጋ ወይም ጆይን አድርጎ ምን አይነት እድል ሊያገኝ እንደሚችል ቢጨንቀው፣ ማንን ማማከር እንደሚችል ከላይ የመጣ አወቃቀሩ ላይ ያለ ግን ተግባር ላይ ያለው አለ። በጣም ብዙ አይነት መዋቅሮች አሉ። አሁን መማክርቶች እንዳሉ ሁላ የማያውቁ ተማሪዎች አሉ። ፕሮክተሮችም እንደዛ ፕሮክተር መሆናቸውን የምታውቂው የ ወይ አቴንዳንስ ሊያሰረሙ ሲመጡ ወይም ደግሞ በሆነ ምክንያት የለም ቁልፍ ልትቀበይ ስትሄጂ ምናምን ነው አቅለመናገር። ስለዚህ ያህንን ነገር ሬዲስ ማድረግ የሚቻል ፕሮክተር መሆን የፕሮክተር ያላቸው ኃላፊነት ምን እንደሆነ አንደርስታንድ ተደርጎ እንዳሉ እንኳን እዛ ተቋም ላይ እንዳሉ ማስታወቂያዎች መሰራት ቢችል የሚል ሀሳብ ነው ያለኝ። ምክንያቱም የሆነ ችግር ቢያጋጥምሽ ወዴት ሄድ እንዳለብሽ እንኳን አታውቂም። ችግሩ መብራት እንኳን በቀላሉ ሲምፕል አድርጌ ሲነግሮች መብራት ሲጠፋ ወደ ማነው መሄደው የሚለው ነገር ብላ ግር ሊልሽ ይችላል። ስለዚህ እነዚህ አይነት እንደዚህ ያሉት ከፕሮክተር ጀምሮ የሆነ ችግር ሲያጋጥምሽ ሊረዳሽ የሚችል ያለውን ነገር መኖሩ የሚያሳይ የተቋማቶቹ የተለያዩ ነገር ቢሰሩ የሚል ሀሳብ ነው ያለኝ። ምክንያቱም ተማሪ ሆነን ስንገባ ሁሉ ኃላፊነታችንን ለዛ ትምህርት ቤት አምነን ነው ስንንሄደው። ስለዚህ ያህንን ነገር ማመቻቸት በተሻለ መልኩ ማመቻቸት የሚችሉ የሚል ሀሳብ ነው ያለኝ። ሞሮ ፕሮሞሽን ላይ ያልተሰራ ነው ይመስለኛል ነገር እንዳለ ተማሪዎቹ የማያውቁበት ሁኔታ ያለው ነው እንጂ የሚመስለኝ ኖርማሊ ሳይኖሩ ቀርተው ሳይሆን ኖ ኤግዚስታንሳቸው አለ። ከተማሪ ጋር ያላቸው ሪሌሽንሽፕ ግን ስሎሊ ነው እና ሀ እንደ አንድ ችግር የማየው ነገር ይሆናል ማለት ነው። እሺ ቤተ ማርያም ስ ያንቺ ተሞክሮ ምን ይመስላል? ወይም ጓደኞችሽ ላይ እስከምታወሩት መካከል ያጋጠሙ ተግዳሮቶች ምንድ ናቸው? ተማሪዎችን የሚያጋጥሟቸው እንዳልሽ ነው እኛ ስንገባ እንዳጋጣሚ የተቀበለ ችግር ሊተናኩል ይችላሉ። ብዛ አይነት ነገር ሊያሳዩ ይችላሉ። በዛ ሰዓት የሚያረጋቸው ያስፈልጋቸዋል። እንደተረዳውት ተማሪ ምክንያቱም ችግር ቢደርስበት እንኳን ላይ እንኳን ማለት ነው ተማሪዎች ላይ ምክንያቱም ነው

It's mm -hmm. ከዚህ ቀደም በተለያየ ጊዜ ቢያነጋገር ናቸው የትምህርት ቤት ፕሮክተሮችን እና ወይም ደግሞ ፕሮክተሮችን እንኳን ብዙ ጊዜ የማየት እድል ያጋጥማል። ግን የተማሪ መማከርትን መጨረሻ አመት ላይ ክሊራንስ ለማስፈረም ስንሄድ ከአራት አመት በኋላ ሲያበቃ ነው ቢሯቸው እንኳን የት እንደሆነ ያወቅ ነው የሚሉ ብዙ ሰዎች አሉ። እንደዚህ አይነት ተሞክሮና ልምድ ያላቸውና ምናልባት አሁን እንግዲህ እናንተ ተማሪዎች ከተማሪ መማክርት ጋር አብረው የሚሰሩበት ሁኔታ እንዳለ ታውቁ ይሆን ወይ? ተማሪ መማክርት ተብለው የሚቀመጡ አካላት መምህራን ወይም ደግሞ በዩኒቨርሲቲ የተቀጠሩ ሰዎች ናቸው ወይስ ተማሪዎችም አሉ? እንደ ቡድን የምታውቁትን እስቲ ንገሩኝ። ከአብስር አልጀምርም። በተማሪ መማክርት ዙሪያ ላይ በዩኒቨርሲቲ አወቃቀር አንድ ሴት ወይም አንድ ተማሪ ወይም የስነልቦናም ሆነ የምን ድጋፍ የማንኛውንም ድጋፍ የሚያስፈልገው ተማሪ ዩኒቨርሲቲ ያስቀመጠው የዩኒቨርሲቲው አቀማመጥ ዩኒቨርሲቲው የቀጥሯቸው የሚሰሩ የተለያዩ ሳይኮሎጂስቶች አሉ። ግን ብዙዎቹን እውነት ለመናገር፣ እንደዚህ የተማሪው መማክርት ብዙውን የሚያደላው ቮለንተሪ በሚሰሩት ልጆች ላይ ነው። እኔ የሚያጋጠሙኝ ምንድን ነው እንደዚህ በትምህርት ቤት የተቀመጠ ቢኖርም ከነዛ ይልቅ ግን ይህንን ስራ የሚያስኬደው ውስጥ ለውስጥ የሚሰራ ተማሪ ነው። በቻሪቲም ሆነ በቻሪቲ የሚሰሩ ተማሪዎች ሆነው ስነልቦና ልቦና የድጋፍ የሚያደርጉላቸው እንደኛው፣ እንደኛው ክለብ ደግሞ እንደ ዜሮፕላን ባሉ ክለቦች የተለያዩ የተማሪ ማማከር አገልግሎት የሚሰጡ ናቸው። ከእኛ ያለፈ ነገር ሲመጣ በዜሮፕላን ፕላን ቆይታ ካጋጠሙኝ ነገሮች መካከል አሁን ለምሳሌ ከኛ ያለፈ ነገር ከመጣ ዩኒቨርሲቲው ተማሪዎች የማማከር አገልግሎት የሚሰጥበት መንገድ ወደ መጨረሻ አካባቢ አሳይተውን ነበረ። ከእናንተ ካለፈ እኛ ያለላቸው አይነት ነገር የሚል ማለት ነው። ግን ያኛው መሬት ላይ ፕራክቲካል ላይ በብዙ ነው ልልሽ አልችልም። ግን በተሻለ መልኩ ተማሪ ውስጥ ድረስ ገብቶ የተማሪውን ባህሪ ተማሪው መርዳት የሚችል አቋም እንዳላቸው ግን እናውቃለን። ተግባር ላይ መምጣቱ ነገር ግን ትንሽ ያንሳል። ምክንያቱም ተማሪ ሆነሽ አንድ ቦታ ላይ ተመደበሽ የሆነ ችግር ሲያጋጥምሽ መናገርም ድፍረቱን የምታገኘው እኩያሽ ለሆነ ሰው ወይም ደግሞ ቅልል ላለች ሰው ወይም ሁሌ ለምታውቂው ሰው ነው፣ እና ያንን ሰው ያንን ሁሌ ማናውቃቸውን የት እንደሆነ ቢሮውን ማናውቃቸው ሰዎች ዛሬ መጥተው ሲያማክሩን ትንሽ የሚከብድበት አይነት ሁኔታ ነው ያለው። ስለዚህ ወደ ታች ወርዶ ትንሽ መሰራት ያለበት ይመስለኛል። አመሰግናለሁ። የአብስራ ቤተማርያም፣ ሲያንቻ አስተያየት ምን ይመስላል? ተማሪዎች የሚሳተፉበት እድሉ አለ? የሚታሰበሉ ካውንስሊንግ ቢሮ እንዳላ ቃለ ንደስነት ቤት ግን ምንም አይነት አገልግሎት ሴታኖችን ማላቅም ወይም አሁን አንድ ችግር ያጋጥመን የምንግበት አይነት ምንጠራሽን የሆነ አይዲያ የለኝ። ምክንያቱ ምንድነ ምንም አይነት እቅና የለኝ። ስለዛ ካውንስሊንግ ላይ ኦፊሶ አለ እናውቀዋለን። ኦፊስ የትኛ ቢሮ ምናምን እንዳለ ግን እንደዚህ አገልግሎት እንደሚሰጥ አላቅም። ለኔ ብቻ ካልሆነ አብዛኛው ጊዜ ዩኒቨርስቲ ተማሪ ብትጠይቂያቸው በአንዳንዱ ራ ማንም ምን አይነት አስተያየት ነው የሚሰጥሽ፣ እና እኔ አላውቅም። ወይም ተማሪዎችን የሚያሳስበት ል ሆኖር ይችላል ግን ያን ያህል የሆነ አገልግሎት አሁንም አብዛኛው ሰው ምን እንደሆነ ነው እኔ ፋርዳ ስለማይመስለኝ ይህም አይነት እነዚህ የተቸገሩ ማለት ፋይናንሳል የተቸገሩ ልጆችን ምናምን የሚረዱበት ነበር። ሚኒስትሪት እስከ ቅርብ ጊዜ ጥረት ማለት ና ካውንት ቤንድ ግን እንደሚሰጥ ራሱ አላቅም ነበረ። ያ ማለት በደንብ አልተሰራበትም ማለት ነው። እንዛ አንድ ሚኒስት መዋቅር ለማሟላት የተቀምጠ እንጂ ተባሪዎችን ይህም ዘረዳ ያለ ድርጅት ሆኑ ማስበል አሁን ባለበት ማለት ነ ያ ድርጅት የአብነህን ማወቂያ እየሰራ እንደሆነ በደንብ አወለ አልተፈጠረም። ተማሪውም አያውቀውም፣ እንዴት መጠቀም እንዳለበትም አያውቅም። ከጓደኞቹ ተሪም አልፎ ማንም ሲጠቀም አላየውም እንዳለች ሲያሉ የሆነ ችግር ደግሞ ተማሪ ወስዳሽ የጊዜት ዮና አባላት ከሆኑ የታሪክ አባላት እንደዚህ በፈቃደኝነት ካውንስሊንግ እንግዲህ የሰሩ ተማሪዎች ጋር ይሄዳሉ እንጂ ችግር አጋጠመኝ ብሎ ካውንስሊንግ ቢሮ እስካሁን ድረስ ሲጠቀም ያለ ተማሪ አላጋጠመም። እሺ ወደ መጨረሻ ጥያቄ ነው ማልፈው፣ ደግሞ የመጨረሻው ጥያቄ የሚሆነው እነዚህ የተማሪ መማክርት እናንተ ጋር ለመድረስ ምን አይነት አማራጮችን ሊጠቀሙ ይችላሉ? ምን ትመክራላችሁ ገብስራ? እሺ በጣም ብዙ አይነት አማራጮች አሉ። ፐርሶናሊ ሳጀስት ከማደርጋቸው አማራጮች የመጀመሪያ የሚሆኑ ዌልክ ዌልካም የሆነ ፕሮግራሞች ላይ እንደ ፍላየርም የተወሰነ ነገር አዘጋጅተው አለን እዚህ ጋር እንገኛለን የሚል ነውሃው መስጠት ነው የመጀመሪያው። በሁለተኛ ላይ ደግሞ ኦሪንቴሽኖች ይሰጣሉ ለፍሬሽ ተማሪዎች፣ ሲሰጡም አለን እዚህ ቦታንን ያለ ነው ማለት ብቻ ነው። ምክንያቱም እዚህ ቦታን ያለ ነው ብለው ቦታቸውን በጣም ፕሮሞሽን እንደሚሰሩ ካሳወቁ ተማሪ የሚሄዱ እድሉ ሰፊ ነው። ከዛም ደግሞ መዋቅራቸው ውስጥ ተማሪን ማካተት የሚባለውን ነገር ሌላኛውን ቦታ መሄድ ይመስለኛል ተማሪ መዋቅራቸው ውስጥ ቮለንተሪ ተማሪዎች እንዲያካትቱ እዚህ አይነት እህቴ እዚህ ጋር ተቸግራለች ወንድሜ እዚህ ተቸግሯል የሚል ሂንት እነሱ የሚያገኙበት ነው። ምናልባት እነሱ ጋር ቢያነስ ወይስ ከሚችሉት አንደኛው ምክንያት የሚመስለኝ እኛ ጋር አይመጡም አይነት ነገር ነው። እኛ አለን እኮ ቢሯችን ክፍት ነው። እሱ እኛ ጋር አይመጡም የሚል ነው። ስለዚህ ሀኛውን ነገር ለመቀነስ ደግሞ ከተማሪ አወቃቀራቸው ላይ ቮለንተር ተማሪዎቹ ላይ ኢንክሉድ ወይም ቮለንተር የሚሰሩ የክበባቶችን ከእነሱ ጋር የተሻለ ግንኙነት ቢኖራቸው ብለን እናስባለን። በተጨማሪም ደግሞ የተለያዩ የዩኒቨርሲቲዎቹ ፔጆች አሉ። ፌስቡክ ፔጆች ላይ ምናምን እነሱ ላይ አለን እዚህ ጋር ነው ያለነው ብለው ፖስት ቢያደርጉ ፕሮሞሽን ቢሰሩበት ምን አይነት ችግር እነሱ ጋር መሄድ እንደሚችል ስለ ችግሩንም ቢነግሩን አንዳንድ ሰው ተቸግሮ ይሄ ችግር እነሱን ይመለከታቸዋል አይመለከታቸውም የሚል ነገርም ስላለ እንደዚህ እንደዚህ አይነት ችግሮች ካጋጠማችሁ እኛ ጋኑ ኢቨንቶች ላይ የተለያዩ ፕሮግራሞች ይዘጋጃሉ ደምልገታ ፕሮግራሞች አሉ በዩኒቨርሲቲ ደረጃ ኳስ ጨዋታዎች አሉ እነዛ ፕሮግራሞች ላይ የተለያየ ችግር ቢያጋጥማችሁ እኛ ጋኑ የሚል ፕሮሞሽን በደንብ ቢሰራ ተማሪው አጎጅነት በደንብ ቢኖረው በአይነኛ ፐርሰናል ያለኝ አመሰግናለሁ። እሺ ያብስራ፣ እኔም አመሰግናለሁ። ቤተ ማርያምስ አንቺ ስምንት መክረያለሽ ያን ማለት ነው አጎርነት መስራት ነው። ከዛ ባለፈ ግን ማለት ነው አንድ ተማሪ ችግሬ ችግሩ ነው ብሎ የሚያዋየው እኛም ነው ሰው ነው የሚያስፈልገው። ስለዚህ

ሚስጠራቸውን ለዛ ሰው የት እንደሆነ ማወቅ አለባቸው። ስለዚህ እንደዚህ እንደዚህ አይነት ነገሮች ለመሆን ይሰራበት አዊነት ሊፈጠር ለተማሪው ቅርብ ቢሆኑ ወደሚያን ብቻ ከማለት ከሚባለች ኢቨንት ላይ በመገኘት የተለያዩ ፋይሎች ፍላይሮችን በማዘጋጀት ሊሆን ይችላል። ማስታወቂያዎችን ለመለጠፍ ተማሪዎችን በማሳተፍ ላይ የሚባለች አሁን እኔ ሳይተኞች ተማሪ ትምህርት ይዞ እኛ ዲፓርትመንት ያሉ ተማሪዎች አሉ፣ መምህራን አሉ፣ ካውንስሊ መምህራን፣ እነሱን ማሳተፍ ይችላሉ።

እሺ እንግዲህ ሁለታችሁንም እጅግ አብዝቼ ነው የማመሰግነው። የዛሬው ውይይታችን የትምህርት ቤት ወይም ደግሞ የከፍተኛ ትምህርት ተቋማት የትምህርት ቤት መማክርቶች ምን አይነት በምን አይነት ሁኔታ ወጣቶችን ወይም ደግሞ ተማሪዎቻቸውን መድረስ ይችላሉ በሚል ርዕስ ላይ ነበረ የተጠናቀረው። የአብስራ ላይኮን የዘንድሮ የዲላ ዩኒቨርስቲ ተመራቂ ና ቤተማርያም አይተ ነው የሶስተኛው ዓመት የዲላ ዩኒቨርሲቲ የስነልቦና ወይም የሳይኮሎጂ ተማሪዎች ነበሩ በውይይታችን ላይ የተሳተፉት። ሁለታችሁንም እጅግ አብዝቼ አመሰግናለሁ። ወደ ተከታዩ ዘገባ ነው የምንሻገረው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁ የጋቢና የጋቤና ቪ መሰናዶ ነው። አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። ዓለም አቀፉ የብስክሌት ፌዴሬሽን በሚያወጣው ደረጃ መሰረት ከኢትዮጵያ ምንጊዜም ሶስት ምርጥ ብስክሌተኞች መካከል አንዱ ነው የተባለው ኪያ ጀማል ተቀማጭነቱን በስፔን ላደረገው ኤዱኬሽን ፈርስት ለተባለ የአሜሪካ የብስክሌት ቡድን ፈርሟል። የብስክሌት ስፖርት ኢትዮጵያን ለመጀመሪያ ጊዜ በኦሎምፒክ የወከለና የሶስት ጊዜ የኢትዮጵያ ሻምፒዮና በመሆን ክብረ ሰኑን የሰበረው አንጋፋው ጀማል ሮጎራ ልጅ የሆነው የ19 ዓመቱ ኪያ ጀማል ሮጎራ የአባቱን ፈለግ በመከተል በአህጉር አቀፍና በአለም አቀፍ ውድድሮች ላይ እየተሳተፈ ይገኛል። አዲስ ቸኩል በሱ ዙሪያ ያጠናቀረው ዘገባ ቀጥሎ ይቀርባል። የድሬዳዋ ፖሊስ ብስክሌት ክለብ አባል ሆኖ በሀገርና አህጉር አቀፍ ውድድሮች ላይ ባስመዘግባቸው ድሎቹ የአሜሪካ ድምፅ እንግዳ የነበረው ኪያ ጀማል አሁን ዓለም አቀፍ ፕሮፌሽናል ብስክሌተኛ የሚያደርገውን ውል ለአሜሪካዊ ኢጁኬሽን ፈርስ ፈርመዋል። ከዚህ በፊት በቤተሰቦቹ ወጪ በአውሮፓ ቤልጅየም የመወዳደር እድልን አግኝተው የነበረው ኪያ ጀማል ባለፈው አንድ ዓመት ተደጋጋሚ ጉዳትም ተደጋጋሚ ስኬትም እንዳስመዘገበ ይናገራል። ወደ ፕሮፌሽናልነት የሚመሩት ስልጠናዎችንም እንዲሁ አግኝተዋል። ሄድኩት ቀጥታ ወደ ደቡብ አፍሪካ ነው። ከዓለም ብስክሌት ማሰልጠኛ ቅርንጫፍ አለው ዋናው ስዊዘርላንድ ነው። ደቡብ አፍሪካ ላይ ቅርንጫፍ ላለው እዛ ለአንድ ወር ተኩል ስልጠና ነበረን። ውድድሮችም እያደረግን ነበር። እዛ ላይ ከ23 ዓመት በታች ቱርዱ ቄፕ የሚባል ጨዋታ ላይ ሁለተኛ ወኜ ጨረስ። እዛ ቀጥታ ወደ ግብጽ ሄድን። ብሄራዊ ቡድን ኦክዬ ለአፍሪካ ሻምፒዮን። እዛ ላይ ውጤት አልመጣም፣ ወድቄ ነበረ ከዛ ወደ ኢትዮጵያ የተመለስ ነው። ኢትዮጵያ ሻምፒዮን ነበር እዚሁ ድሬዳዋ ላይ። እሱን በአንደኝነት ሁለት ጨዋታ ነበረ፣ ሁለት አንደኛ ሆንኩኝ። በዛ ውጤት መሰረት ና በደቡብ አፍሪካው ደግሞ ወደ ስዊዘርላንድ አቀን ነው ወደ ዋናው መሰልጠኛ እዛ ሁለት ወር ቆይታ ነበረኝ። ከሀያ ሶስት ዓመት በታች ቱር ደ ፍራንስ ተካፈልኩኝ። እንደገና ዓለም ሻምፒዮን አውስትራሊያ ላይ ተጫወትን። አውስትራሊያ ላይም የዓለም ሻምፒዮን ላይ ያው ከኢትዮጵያ እኔ ብቻ ነበር የተሳተፍኩትኝ የዓለም ብስክሌት ፌዴሬሽን ነበር ወጪውን ሸፍኖ የወሰደኝ እና እዛ ላይ ሶስት ዙር ሲቀር ነበር ወደኩትኝ ትንሽ መጠነኛ ጉዳት ደርሶብኝ ነበረ ፊቴ አካባቢ እና ያን ጨዋታ አልጨረስኩኝም። ለማቋረጥ ተገድጄ ነበረ። እንደዛ ነበር ያለፈው። በዓለም አቀፍ የብስክሌት ፌዴሬሽን ደረጃ መሰረት የኢትዮጵያ ምንጊዜም ሶስተኛ እንደሆነ የሚናገረው ክያ የትግራዩን ጽጋቡ ገብረ ማርያም ፈለግ ተከትሎ ፕሮፌሽናል ብስክሌተኛ የሚሆንበትን እድል አግኝተዋል። እንደ ኢትዮጵያ ያው ከኢትዮጵያ ካለ ነው ብስክሌተኞቹ ሶስተኛ ነኝ የምንጊዜም በሚለው ዩ ሲ አይ ነጥብ ባለን መሰረት ማለት ነው። አንደኛ ጽጋቡ ገብረ ማርያም ነው። ፕሮፌሽናል ብስክሌተኛ ነው። በኳስ ላይ ፊፋ እንደሚባለው ብስክሌት ላይ ደግሞ ያው ዩ ሲ አይ ይባላል የዓለም ብስክሌት ፌዴሬሽን ማለት ነው። እና ይሄ እንግዲህ ምንድን ነው ዩሲ የሚያውቃቸው ጨዋታዎች አሉ። እዛ ጨዋታዎች ላይ፣ ኢንተርናሽናል ጨዋታዎች ላይ ነጥብ ትሰበስባለ። የሚሰጠው ነጥብ አለ። ያ ነጥብ በዛ ነጥብ መሰረት በየአመቱ ደረጃ ይወጣል። እና እስካሁን ባለን ኬሪየር የተሰበሰበው ነጥብ ሲታይ ነው ያ ደረጃ ሶስተኛ የሆንኩት እኔ ማለት ነው። ያው ገና ወጣት ነኝ። ከዚህ በላይ እንደማሻካ አውቃለሁ። ቀጣይ ክለብ ነው። ክለቡ የአሜሪካ ክለብ ነው። ኢጁኬሽን ፈርስት ይባላል። ኢኤፍ ነው በአጭሩ ሲጻፍ። ግን የምንኖረው ስፔን ውስጥ ነው። ጂሮና የሚባል ከተማ ለ2023 ነው የፈረምኩትኝ። ከሁለት ሳምንት በኋላ ወደ ቦታው አቀናለሁ። ያው ጥሩ አመት እንደሚሆን ከእግዚአብሔር ጋር እምነቴ ነው ነው ከዚህ በላይ ጠንክሬም ተርቼ ብዙ አቅም እንዳለኝ አምናለሁ። ገና ብዙ አቅሜን አልተጠቀምኩም ብዬ ነው የማስበው። ባለፈው አመት ተማሪ ነበርኩ ከትምህርት ጋር ነበረ አንድ ላይ እያስጌድኩኝ እዚህ ላለሁበት ደረጃ የደረስኩት። ግን ከአሁን በኋላ በፕሮፌሽናል ሙሉ ሰዓቴን ለብስክሌት ነው የሚኖረኝ እና ሙሉ አቅሜን ይጠቀማሉ ብዬ ስለማምን ጥሩ ነገር ይሆናል ብዬ አምናለሁ። ወደፊት ኢትዮጵያን በብስክሌት ስፖርት ወክሎ ኦሎምፒክ ላይ መሳተፍ የሚፈልገው ኪያ ዋነኛ ህልሙ በቱር ደ ፍራንስ ላይ መሳተፍ ነው ይላል በብስክሌት ስፖርት እንደ ሀገር ኦሎምፒክ መሳተፍ ፈልጋለሁ። መሳተፍ ብቻ ሳይሆን ያው የተሻለ ውጤት እንደ አንድ ጥቁር አፍሪካዊም ከዚህ በፊት ያልተደረገ ውጤት ማምጣት ፈልጋለሁ። በግሌ ደግሞ ቱር ደ ፍራንስ ግቤ ነው። ከዚህ በፊት የተሳተፉ ተጫዋቾች አሉ። ከኢትዮጵያ ጽጋቡ፣ ከአፍሪካዎች ደግሞ ኤርትራውያን ጎበዞች ናቸው። እነሱ ተሳትፈውታል። ግን እኔ ደግሞ ማሸነፍ ፈልጋለሁ ቱር ደ ፍራንስ ላይ። ያ ትልቁ ህልሜ ነው። የመጨረሻው የብስክሌት ግቤ ያ ነው ነውና፣ ለአፍሪካ እንደ አንድ ጥቁር አፍሪካዊ በዚህ ስፖርት ላይ ታይቶ የማይታወቅ አንድ ታሪክ ጽፌ ማለፍ ፈልጋለሁ። አሁንም እያየን ነው፣ ቢኒያም ግርማይ የኤርትራው አዲስ ታሪክ እየጻፈ ነውና እንደሚቻል ስላሳየን ከተሰራ ሁሉም ነገር ይቻላል። ያ ነው የመጨረሻ ግቤ። ኬያ ለእስካሁኑ ስኬቶቹ ወላጆቹን ያመሰግናል። ቤተሰቦቼ አሁን ያለበት ደረጃ አልደርስም ነበረ። ትልቅ አስተዋጽኦ ነው ያደረጉልኝ። ብስክሌት እንድጀምር አባቴ ነው ዋናው ምክንያቱ፣ የሚወጣው እሱ ብስክሌተኛ ቢሆን ለመናገር ማንንም ምንም አይቼ ሊጀምር አልችልም። የእሱ ያሳለፋቸውን ከቤት ጀምሮ ሜዳሊያዎች ምናምን እያየሁ ነው ያደኩት እና ሰው የሚነግረኝ ነገር ነበረ፣ እንደ አባት መሆን አለብህ እንደዚህ ነበር አባት ናም፣ ያ ነገር እኔን አነሳስቶኛል። እናቴ ደግሞ ብስክሌቱን ከጀመርኩ በኋላ ያላት ፍቅር በጣም የሚገርም ነው። ስሜት አይነች ውድድር ላይ በማቴሪያልም በሞራልም በሁሉም ነገር ነው ሁለቱ የሚደግፉኝ እና። እውነት ለመናገር ከማንም በላይ ትልቁን አስተዋጽኦ ያደረጉልኝ እነሱ ናቸው። በከባድ ጊዜም በደስታዊም ጊዜም ከጎን የነበሩ በቃ ምንም ቃል የለኝም ስለ እነሱ የምናገርበትና፣ በጣም ነው ወዳቸው፣ በጣም ነው ማመሰግነው። ሁሉም ለእነሱ ነው የሚገባው። እናቱ ፍጹም ብላ ነው የኪያ ስኬት በዋናነት የራሱ ጥረት ውጤት እንደሆነ ተናግራ፣ እሷም የልጇን ዝንባሌ ካየች በኋላ በምትችለው ሁሉ እየደገፈች እንዳለች ትናገራለች። እኔ ኪያ ብዙ መስዋዕት ከፍሎ ነው እዚህ ቦታ የደረሰው ሌላው ቢቀር እንኳ ሁሉም ከትምህርትና ብስክሌት አብሮ ማካሄድ በጣም ከባድ ነው። ትምህርት አለ፣ ጠዋት አለ። ቅድስት ትሬዛ ነው የሚማረው ከሰዓት እንደገና ሙሉ ቀን ነው። 11 ሰዓት ተኩል ነው የሚመጣው። ሆምወርክ አለ አሳይሜንት አለ እንደገና ትሬኒንግ አለ። በጣም ይጨናነቅ ነበር። ያሳዝነኝ ነበር እና ቁጭ ብሎ እንኳን ቁርሱን በስርዓት በልቶ ያቅም ዩኒፎርሙን እየለበሰ ነው እኔ ቁርሱን ማጎርሰው እና ጫማውን እንኳን መኪና ውስጥ እየሄድን ነው መኪና ውስጥ የሚያስረው። ይሄ ያድረስ ነው መስዋዕት የከፈለው። በትምህርቱም ስኬታማ ስለሆነ በዚህም ስኬታማ ስለሆነ እግዚአብሔር እናመሰግናለሁ። ጥሩ ሆኖለታል። እኔ እውነት ለመናገር ድሮ እኔ ብስክሌት አልወድም ነበር ግን ያው ልጅክ የሚወደውን ነገር መደገፍ ግድ የቤተሰብ ድጋፍ አንዱ ነው። ድጋፍ ሲኖረው ነው ልጅ የሚፈልግበት ቦታ በራሱ ፍላጎት በራሱ ዓላማ የሚነሳሳው የቤተሰብ ድጋፍ ግድ ነው እና ያው ባለቤቴም ብስክሌተኛ እንደመሆኑ ጀማረጎራ የዚሁም አሪያም ስላለ የሱን ማሊያ የሱን ማዳሊያ እያየ ነው እዚህ ቦታ የደረሰው። ዝናም አለ አባትህ እንዲህ ነበር ባለቤትሽ እንዲህ ነበር የሚባለውን ነገር ስንሰማ በጣም በቃ ውስጣችን እያደረብን ነው። ሄደው የሳይክሉ ፍቅር እኔ ከሱ ብሽ አንደኛ ኔ ነው የተገኘሁት። በቃ ትሬኒንግ ያለበት ቀን ሌሊት ነው የምንነሳው። ሳንዱች ይዞ መሄደውን ጎማ እየነፋው አብረን መንገድ ሁሉ መብራት እያበራው ደስ ሌሊት ስለሚወጣ ክላስ ስላለው በሌሊት ነው የምንወጣው። መብራት እያበራው ነው የምከተለው ያን ያን ቦታ ጥሩ ቦታ ስለደረስን ደስ ብሎኛል። ድካሙንም እግዚአብሔር ስላሳካለት ብስክሌት ላይ ተገቢ ትኩረት ቢሰጠውን ኢትዮጵያ እንደ አትሌቲክስ ሁሉ ስኬታማ ልትሆንበት የምትችለው ዘርፍ ነው ይላል። ክኛ ብስክሌትና ሩጫ ተመሳሳይነት አለው። ሁለቱም አልቲትዩድ ይፈልጋል። ሄጄ ባየሁባቸው ሀገረቶች ውስጥ እንደ ኢትዮጵያ እስካሁን የሚመች የአየር ንብረትም ያለው የቦታ አቀማመጥ ለብስክሌት ያለው የለም። ያው የሌለው ኢንፍራስትራክቸሩ ነው። ብስክሌት ላይ አልተሰራም። ብዙ ሰዎች አያውቁትም ስፖርቱን በተለይ ድሬዳዋ አካባቢና በትግራይ አካባቢ ነው የሚታወቀው። ያ አዳዲስ ወጣት ልጆች ተተኪዎች እንዳይፈሩ ያደርጉታል። ትኩረት እዚህ ላይ ያለመሰጠቱም ጭምር ማለት ነው እና መንግስት፣ በተቻለ አቅም ባለሀብቶችም ሙሌ ነው ምለው ይህን ነገር ትኩረት ሰጥተው ቢሰሩበት፣ ብስክሌት እየተገዛ ክለቦች ቢበዙ፣ ብዙ ወጣቶች መፍራት ይችላሉ። እንደ ድሬዳዋም እንደ ኢትዮጵያም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የተከበራችሁ አድማጭ ተመልካቾቻችን የሮብ ምሽት ታኅሳስ 19 2015 ዓ.ም የጋቢና በይ መሰናዶ እዚህ ላይ ተጠናቋል። የደንገረመው መርሃ ግብሩን በመምራት ኤልያስ አስማረ፣ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ለጋቢና በይ ያላችሁ አድርሱም። ሰላም ጤና